ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እንደምን አምሽታችሁልናል የተከበራችሁ አድማጮች። ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው። ዛሬ ሐሙስ ጥቅምት 13 ቀን 2007 ዓ ም ነው ሰለሞን ክፍሌ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜናዎች ከቆንጂት ታዬ እንስማ። ጤና ይስጥልኝ፣ እንደምናመሻችሁ። የዓለም የጤና ድርጅት ባለስልጣናት ምዕራብ አፍሪቃ ውስጥ 4900 ሰዎች ስለገደለው የኢቦላ ወረርሽኝ ወቅታዊ ይዞታ እየገመገሙ ናቸው። ዛሬ ማምሻውን መግለጫ ይሰጣሉ ተብሎ እየተጠበቀ ነው። የደብሊው ኤችኦ የኢቦላ ጉዳይ አጣዳፊ ኮሚቴ ትናንት ረቡ ስብሰባውን የጀመረ ሲሆን በሽታውን ለመዋጋት ስለሚወሰዱ እርምጃዎች ያቀረባቸውን እቅዶች መቀየር ያስፈልገው እንደሆነ ይገመግማል ተብሏል። ወረርሽኙ በተለይ አብዝቶ ያጠቃቸው የምዕራብ አፍሪቃ ሀገሮች ጊኒ፣ ሴራሊዮንና ላይቤሪያ ናቸው። ትናንት ረቡ ካናዳ ኦታዋና ሞንትሪያል አቅራቢያ የደረሱትን እና ሁለት ወታደሮች የተገደሉባቸውን ጥቃቶች ተከትሎ የሀገሪቱ ጠቅላይ ሚኒስትር ካናዳ ፈጽሞ አትፈራም ሲሉ አስገነዘቡ። የሀገሪቱ ጠቅላይ ሚኒስትር ስቴፈን ሃርፐር ትናንት በቴሌቪዥን በተላለፈ ንግግራቸው የደረሱት ጥቃቶች ካናዳ የሽብርተኛ ጥቃት የማይነካት ነጻ እንዳልሆነች የሚያስታውሱ ናቸው ብለዋል። የሽብር ጥቃት አደጋዎችን ለይተን እንድንደርስባቸውና የሚያስፈልገውን የአጸፋ እርምጃ ለመውሰድ ጥረቶቻችንን በእጥፍ ለማሳደግ በቁርጠኝነት ተነስተናል ሲሉ ጠቅላይ ሚኒስትሩ አስገንዝበዋል። ትናንት ረፋዱ ላይ በደረሰው ጥቃት አጥቂው ኦታዋ የሚገኘውን የብሔራዊ የጦርነት መታሰቢያ ሀውልት ዘብ ጥበቃ ላይ የነበረውን ወታደር ነታን ሲሪሎ የተባለውን እንደገደለው ይታወቃል። በዩናይትድ ስቴትስ የሚመራው ሕብረት ለአንድ ወር ሶሪያ ውስጥ ባካሄደው የአየር ጥቃት አምስት መቶ ሀምሳ ሶስት ሰዎች መገደላቸውን ለሶሪያውያን መብት ተሟጋች ቡድን አስታወቀ። የሚበዙት ራሱን የእስልምና መንግስት ብሎ የሚጠራው ቡድንና ከአልቃይዳ ጋር ግብራብር የሆነው የአልኑስራ ግንባር ተዋጊዎች መሆናቸውን አስታውቋል ቡድኑ መሰረቱ ብሪታንያ የሆነው የሶሪያ የሰብአዊ መብት ተከታታይ ቡድን ዛሬ ባወጣው መግለጫ አራት መቶ ስልሳ አራቱ የእስልምና መንግስት አባላት እንደሆኑና ሰላሳ ሁለቱ ግን ሲቪሎች እንደሆኑ ነው ያስታወቀው በመጨረሻም ሰሜን ምስራቅ ናይጄሪያ ውስጥ ባለ አንድ ኦቶቡስ ጣቢያ ላይ ቦምብ ፈንድቶ ቢያንስ አምስት ሰዎችን ገደለ ሌሎች አስራ ሁለት ሰዎች ደግሞ መቁሰላቸው ተገልጿል። አዛሪ የምትባል ከተማ ውስጥ ለደረሰው ጥቃት ለጊዜው ኃላፊነት የወሰደ ወገን የለም። ይሁን እንጂ ከተማዋ ጽንፈኛ እስላማዊ ቡድን ቦኮ ሀራም ባለፉት ስድስት ወራት በተደጋጋሚ ጥቃት እያካሄደ ባለበት ባዎቺ በምትባለው ክፍለ ሀገር የምትገኝ እንደሆነች ተነግሯል። ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅት አየለ፣ ዜናው አመሰግናለሁ። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። ዘጠኝ የኢትዮጵያ ተቃዋሚ ፓርቲዎች አንድ የትብብር ስምምነት ተፈራርመዋል። ከትላንት በስቲያ ተቃዋሚዎች ይህንኑ ስምምነት ይፋ በማድረግ ከትላንት በስቲያ በሰማያዊ ፓርቲ ጠቅላይ ጽህፈት ቤት ጋዜጣዊ መግለጫ ሰጥተዋል። በስምምነቱ መሰረትም የኢትዮጵያ ተቃዋሚ ፓርቲዎች ኮንሰርቲየም ጥምረት ወይም ህብረት መመስረቱ ታውቋል። የህብረቱ አባላት በሊቀመንበርነት ከመረጧቸው የሰማያዊ ፓርቲው ይልቃል ጌትነትና በጸሐፊነት ከተመረጡት የኦሞ ህዝቦች ዲሞክራቲክ ህብረት አቶ ግርማ በቀለ ጋር አዲሱ አበበ ቀጣዩን ውይይት አካሂዷል። ውይይቱ የህብረቱን አስፈላጊነት በተመለከተ አቶ ይልቃል ጌትነት ከሚናገሩት ይጀምራል። የፓርቲዎቹ ሙሉትና ነጻነት ፕሮግራማቸው እንደተጠበቀው ነው በሚያግባቡን ጉዳዮች ላይ ጀምረን ሀሳብ ለሀሳብም እየተግባባን በስነ ልቦናም እየተዋወቅን ስንመጣ በሂደት ግንኙነታችንን እያደራጀን ከፍ ወዳለ ወደ ዘላቂ ነገርም ልንሄድ እንችላለን በሚል ሰፊ የሆነ እንግዲህ ረዘም ያለ ጊዜ ቴዳፍሳ ጥናት አድርገን በጋራ በተግባባንባቸው ጉዳዮች በጋራ ለመስራት ነው ይሄ ነገር የተፈጠረው። መጀመሪያ ወዳቀረብኩት ጥያቄ ልመለስ። አቶ ግርማ እዛ ላይ ሀሳብ ቢሰጡ፣ ወደ መሰራራታችሁ ለምን አንድ ያደረጋቸው ምክንያት እና በምንድን ነው ሱ የተሰባሰባችሁት ህብረ ብሔር ነት መለኪያ ሆኗል ወይምስ ደግሞ አልሆነም ማለት ነው? አንድ በጋራ የሚያደርገን ጉዳይ አለ። ይህን የሀገራችን ወቅታዊ ፖለቲካን በምንመለከትበት ጊዜ በምርጫ ጉዳይ ላይ በመጪው ምርጫ ላይ በጋራ የምንቆምበት አስፈላጊነትና ወቅታዊነት፣ ሁለተኛ ደግሞ በዛ ላጡም ቢሆን ይህንን ጉዳይ በጋራ በሀገሪቱ ውስጥ ህገ መንግስታዊም የመድብለ ፓርቲ ፖለቲካ መልክ ካላስያዝ ነው ስለ ምርጫ መሆኑ ሌሎች ነገሮች መነጋገሩ ፋይዳ የለውም። ምርጫው ቅድሚያ ምርጫ አለው የሚለውን ጥያቄ መመለስ አለበት። በእነዚህ ጉዳዮች ደግሞ ህብረ ብሔራዊ፣ ሆነ ብሔራዊ ወይም ደግሞ የክልል ፓርቲዎች የምንላቸው ምንም አይነት ልዩነት ስለሌላቸው የአደረጃጀት ጉዳይ ምንም ችግር ሆኖ አልተገኘም። ግንኙነታችን የድርጊት ወይም የፋንክሽናል ሪሌሽን ስለሆነ ወደ ቦርድ የሚያመጣ ጉዳይ አይደለም፣ እና በዚህ መልክ ነው ያየ ነው። አቶ ይልቃል ህብረ ብሔር ባይሆኑም አብሮ ለመሄድ አንቸገርም ነው ባጭሩ የአቶ ግርማ ちょっ አቶ ይልቃል እውነት ነው አሁን የኢትዮጵያ ሁኔታ ከድጡ ወደ ማጡ እየሄደ ዝርዝር የፖሊሲና የፕሮግራም አማራጮችን ሳይሆን አጠቃላይ ትግሉ ሀገር የማዳንና እንደ ኢትዮጵያ የመኖር ችግሮች እየተከማቹ ከአቅም በላይ ሆነው ሁላችንም ወደማንወደው ና ወደምንሰጋበት ነገር ሊያስኬደን ስለሆነ አወቃቀራቸው በየትኛውም መንገድ ቢሆን በክልል እንዲሁም በሀገር አቀፍ ደረጃ በጋራ የሚሰሩት ፊታቸው የተደቀነ ብዙ ችግር እንዳለ እና ያንንም ካቃለሉ ምናልባት ለልዩነታቸውንም መጫወት የሚችሉበትን ሜዳ ለመፍጠር የመጀመሪያ ቅድም ሁኔታ ስለሆነ አሁን ባለንበት ሁኔታ በዚህ ደረጃ መደራጀታቸው ለምንጠራው ስራ ምንም ችግር አይፈጥርም የኢትዮጵያን ጉዳይ በተመለከተ ሁለታችሁም የገለጣችሁት የአንድነት አስፈላጊነት በዘጠኙ ብቻ ሳይሆን ሌሎችም የተቃዋሚ ፓርቲዎች ይህንን ነገር ያነሳሉ እና ለምን ዘጠኝ ብቻ ሆናችሁ ከዛ በላይ የተቃዋሚ ፓርቲዎች ስላሉ ማለቴ ነው ኢንጂነሪ፣ ልቃል የሚል ሊቀጥሉ ይችላሉ ከፈለጉ። ልክ ነው አቶ አዲሱ። ይህንን ነገር ስንሰራ ወደ አስራ አራት ያህል ፓርቲዎች ነን ነው ለባለፈው ሶስት ወራት ስንነጋገር የቆየን ብስ ለማድረግ አንድነት ለዲሞክራሲ እና ለፍትህ ፓርቲ እና የመድረክ አባል ፓርቲዎቹ ነን። የግምገማ ሰነዱን በማዘጋጀት ሂደት በሀገር ደረጃ ልንሰራ የምንችላቸውን እና በጋራ የሚያሰሩትን ነገሮች በማዋቀር እና በመለየት ሂደት ውስጥ አብረን ነው የቆየ ነው። ነገር ግን ቅርብ ጊዜ እንደምታውቁት አንድነት የአመራር ለውጥ አድርጓል። በአንጻሩ ደግሞ መድረክ እና አንድነት በፊት የነበራቸው ግንኙነት በተወሰነ ጊዜም ተቋርተው የነበረበት ሁኔታ ስለነበር ያንን ነገር መልካ ሲዘን እስከምንመጣ ድረስ ጊዜ ያስፈልገናል ብለው ነው መድረኮቹም እና አንድነትም በቅርብ እንገናኛለን። እስከ ትናንትና ሁለት ድረስ አብረውን ነበሩ። ይሄ የተፈጠረው አዲስ የአመራር ለውጥ ይህንን ነገር አጽድቆት እስከሚመጣ ነው እንጂ በመሪ ደረጃም በሂደቱም ላይ ነበሩበት። በአጠቃላይ እንግዲህ በኢትዮጵያ ሂደት ጎላ ብለው የሚታዩት ፓርቲዎችና ሰው ማይን ውስጥ ያሉት አብረን እየሰራን ያለንበት ሁኔታ ነው ያለው። በቅርብ ቀን እንደሚቀላቀሉን ተስፋ አደርጋለሁ። አሁን እዚህ የዘጠኙ ፓርቲዎች ህብረት ግን እስከ ምን ድረስ ነው የሚሄደው? ማለት ምርጫ ይመጣል። በምርጫ ጊዜ እያንዳንዱ ፓርቲ ራሱን ተወዳዳሪ ያቀርባል ወይንስ ደግሞ አንድ የሚወከል ሰው ከዘጠኞቹ ውስጥ ይወጣል? ምንድን ነው እሱ? በዛ በኩል እስቲ አቶ ግርማ ያለውትን። ይሄ ግንኙነት መዋቅራዊ ግንኙነት ሳይሆን የድርጊት ግንኙነት ነው፣ ፋንክሽናል ሪሌሽን የምንለው ነው። ሁለት መሰረታዊ ነገሮችን አስቀምጠናል። በመጀመሪያው ምርጫ ሁለት ሺህ ሰባት የምርጫ ሜዳው ይስተካከል የሚለውን ጥያቄ በጋራ ገፍተን የፖለቲካ ምህዳሩ ሰፍቶ ምርጫው ፍትሐዊ፣ ነጻ፣ አሳታፊ ና ታማኒ እንዲሆን ያቀረብናቸው ጥያቄዎች አሉ። እነሱም በሚመለከት በጋራ ግፊት የምናደርግበት ነው። ወደ ምርጫው የሚያገባን የጠየቅናቸው ጥያቄዎች የሚመለሱበት ሁኔታ ካለ የምናደርገው ግንኙነት እንዴት ወደ ምርጫው እንሳተፋለን እና የመሳሰሉ ጥያቄዎችን ባለው ጊዜ ውስጥ የምንመልሰው ና ከምናገኘው ምላሽ ጋር ተያይዞ የምንለው ጉዳይ ሆነው በሁለተኛ ደረጃ ና በረጅቡ ቀጣይነቱን በሚመለከት አብረን የምንችልባቸው ጉዳዮችና በመካከላችን ያሉትን የፕሮግራም ሆነ ሌሎች ልዩነቶቻችንን ከሀገራዊ ፖለቲካው አንጻር እንዴት አብረው ሊያሰሩ እንችላሉ የሚሉትን ጉዳዮች በምንፈታበት ጊዜ ከዚህ የጠነከረ ግንኙነት ለመመስረትና ሌሎች ጉዳዮችን አስተካክለን ልንሰራ የምንችልበት አንድ ጠንካራ ሀገራዊ የፖለቲካ ኃይል የሚፈጠርበትን ሁኔታ ለማመቻቸት ነው። አቶ ይልቃልም ሊጨምሩ ይችላሉ። በተለያየ ፕሮግራምና አላማዎች ያሉ ፓርቲዎች ናቸው። አሁን ባለንበት የስራ ግንኙነት ፓርቲዎቹ የራሳቸው ሙሉነት ለዋላዊነት እና ነጻነት እንደተጠበቀ ነው። ያንን አሁን ላይ ሁነን መናገር ባንችልም፣ ግን በሂደት ወደዛ ደረጃ የሚደረስበት ነገር እንዳለ ይታየኛል። ተስፋ አደርጋለሁ። ብሔራዊ ምርጫ ቦርድ የጊዜ ሰሌዳ አውጥቷል። በቅርቡ ከምርጫ ቦርድ የጊዜ ሰሌዳ ጋራ የእናንተ የምርጫ ዝግጅት እንዴት ነው? አብሮ መሄድ አለመሄድ? አንደኛው ያንን የጊዜ ሰሌዳውን በእኛ እምነት አልጸደቀም። አስተያየትም እንድንሰጥ እስከ አስር ቀን ድረስ በደብዳቤ ጠይቋል ነገር ግን የጊዜ ሰሌዳ የሚባለው ነገር ያለን ነገር ለማስፈጸም የሚደረግ ነገር ነው። አሁን በሀገሪቷ ውስጥ ያለው የዲሞክራሲያዊ ምርጫ የማድረግ ሂደት ግን በብዙ ሁኔታ ቀደምም አቶ ግርማ እንደተናገረው የተዘጋ ያህል ነው። ስለዚህ ያ የጊዜ ሰሌዳም ሊሻሻል ይገባዋል። እንደገና ሌሎች ነገሮች ካለፉ በኋላ ሁላችንም ተነጋግረንበት የሚሆን ነገር እንጂ እንደው በጊዜ ሰሌዳ የማጽደቅ ነገር የታነቀና በዛ ውስጥ የታገተ ሊሆን አይገባም። ነገር ግን ያም ሆኖ እኛ ባለው አስቸጋሪ ሁኔታ ቢሆን የራሳችንን የቤት ስራ ከህዝቡም ጋር በጎንዮሽ ከፖለቲካ ድርጅቶችም ጋር አሁን እኛም ራሳችን እንደ ፖለቲካ ፓርቲ የምንችለውን ያህል የሀገራዊ ምርጫ የሚደረግበት አመት በመሆኑ ያንን የሚመጥን ትግል ለማድረግ ጥረታችን በዚህ በትብብር ውስጥ ይቀጥላል። ነገር ግን ያንን የጊዜ ሰሌዳ ምንም ፓርቲዎች እውቅናም አልሰጠነውም እንደ ቁም ነገርም አላየነውም። በጣም አመሰግናለሁ። ኢንጂነር ጌትነት ይልቃል የህብረቱ ሊቀመንበር፣ የህብረቱ ዋና ጸሀፊ አቶ ግርማ በቀለ፣ አመሰግናለሁ በአድማጮች ስም እግዚአብሔር ስጥልኝ ስለ ጊዜያቸው እግዚአብሔር ተጠልብን እናመሰግናለን። አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋገራለን። ሴቶችና ቤተሰብ ሴራሊዮን ውስጥ በኢቦላ በሽታ ታመው ከሆስፒታል የወጡ ሰዎች በማኅበረሰባቸው የሚደርስባቸው መገለል እንዲገታ ስለተያዘው ጥረትና በበሽታ ወላጆቻቸውን ላጡ ሕፃናት እንክብካቤ መስጫ ስለተቋቋመው የመጀመሪያው ማዕከል ይሆናል፣ ዝግጅቱ የሚያተኩረው አዘጋጅና አቅራቢዋ ቆንጅት ታየናት። ምስራቅ ሴራሊዮን የምትገኘው ከነማ ከተማ ያለች አነስተኛ ቤተ ክርስቲያን ውስጥ ነው። መዝሙሩ ደመቅ ብሎ የሚሰማው በኢቦላ ቫይረስ ተይዘው ታመው የነበሩ 36 ሰዎች ከዚህ ገና የመከላከያ ክትባት ካልተገኘለት ገዳይ በሽታ በሕይወት በመትረፋቸው በደስታ ከመዝሙሩ ጋር ይወዘወዛሉ። ከበሽታው የዳኑ ሰዎችን ያሳተፈውን ጉባኤ ያሰናዳው የሴራሊዮን የጤና ጥበቃና የንጽህና አጠባበቅ ሚኒስቴር ነው። ሚኒስቴሩና የተለያዩ መንግስታዊ ያልሆኑ ድርጅቶች እነዚህ ታመው የዳኑ ሰዎች ሌሎችን እንዲያስተምሩ በየማህበረሰባቸውም ህዝቡን ስለ በሽታውና እንዴት መከላከል እንደሚቻል እንዲያውቅ እንዲያደርጉ ለማበረታታት ይፈልጋሉ። የተባበሩት መንግስታት የህጻናት መርጃ ድርጅት የህጻናት ጥበቃ ኃላፊ ማቴው ደሊንግ ኢቦላ ይዟቸው ታመው በህይወት የተረፉት ሰዎች ብዙ ጊዜ በማህበረሰባቸው የመገለል ችግር እንደሚያገኛቸው አስረድተዋል። They go back into communities and they are ostracized and they told to, to leave. One or two survivors I met are renting. ወደ ማህበረሰባቸው ሲመለሱ ይገለላሉ ሂዱልን ይሏቸዋል። እኔ ካነጋገርኳቸው ኢቦላ ታመው ከነበሩ አንድ ሁለት ሰዎች ከኔማ ከተማ ውስጥ ቤት ተከራይተው ተቀምጠዋል። ለምን? ወደ ገጠሮ መንደራቸው መመለስ ስላልቻሉ ታዲያኛ የፈለግ ነው ወደ መጡበት ተመልሰው የሚሄዱበትንና እዚያ ህዝቡን እንዲረዱ እንዲያስተምሩ ለማድረግ የሚቻልበትን መንገድ መፈለግ ነው። በእውነት ለመናገር እንደ ጀግና ነው የምንመለከታቸው። ነርስ ፋቱማ ፈሬሙሱ ሲሴ የኢቦላ ቫይረስ ያገኛት አንዱን የታመመ ሰው እየተንከባከበች ሳለች ላይዋ ላይ አስመልሶት ነው። የለበስኩት የነርስ ልብስ ስስ ስለነበረ በልብሱ ውስጥ ሰርጎ ሰውነቴ ነካኝ ብላለች። ኢቦላ ቫይረስ የሚይዘው በሽታው ካለበት ሰው የሰውነት ፈሳሽ በቀጥታ በመነካካት እንደሆነ ይታወቃል። ነርስ ፋቲማታ ሲሴም ታዲያ ህይወቴ በመትረፉ ደስተኛ ነኝ፣ ማህበረሰቤን ማስተማር እፈልጋለሁ። አንዳንዶች አሁንም ኢቦላ የእውነት በሽታ አይመስላቸውም ብላለች አማውንት ኦፍ ሞኒ መንግስት ለነርሶች ብዙ ገንዘብ ይሰጣል፣ እነሱ ናቸው መርፌ እየወጉ የሚገሉን የሚል ወሬ ተነስቶ ነበር። ታዲያ እሷም ከኢቦላ በህይወት የተረፈች የሆነችው ዳውዳ ሞሀመድ ፉላ ማጥፋት የምትፈልገው የሀሰት ወሬ እንዲህ ያለው ነው። ከኔማ ውስጥ ያለ የመንግስት ሆስፒታል የላቦራቶሪ ቴክኒሽያን ነች። ኢቦላ ይዞኝ ስለነበረ ሰዎች ይሸሹኛል። እሱ ሲሆን ከሁሉ የባሰ የሚያሳዝነኝ አብዛኞቹ የቤተሰቤ አባላትም ቫይረሱ ይዟቸው ነበር፣ ግን እንደ እኔ አልተረፉም፣ አለቁ ትላለች። አንዳንድ ጊዜ አስባቸዋለሁ፣ ያቃዠኛል። አሁን ለምሳሌ ትናንት ሌሊት በህልሜ አባቴን አየሁት እና በጣም አዘንኩ። ወደ አንተ ልምጣ ስለው አይሆንም ይለኛል። ከዚያ በህልሜ ውስጥ ማልቀስ እጀምራለሁ። ንቅት ስል አይኖቼ በእንባርሰዋል። ሌሎችም በኢቦላ ምክንያት በጣም የሚሰቀጥጥ አደጋ ያገኛቸዋሉ። ለምሳሌ ጀሚላ ጃዋራ ሁለት መንትያ ህጻን ልጆቿን ኢቦላ ገሎባታል። ሰኔ 17 ቀን ነበር ሁለቱን ልጆቼን እቅፍ አድርጌ እንደያዝኳቸው የመጀመሪያ ወንዱ ልጅ ሞተብኝ። ከዚያ ሴቷ ተከተለች። እንዲህ ያሉት አጋጣሚዎች ታዲያ ፍርሃት ይለቃሉ። የዓለም የጤና ድርጅት ቃል አቀባይ ዶክተር ማርግሬት ሃሪስ ኢቦላ ቫይረስ ይዟቸው ታመው የዳኑ ሰዎች ማህበረሰቡን፣ ሌሎቹንም ህመምተኞች ሲያገለግሉ ጥሩ ነው፣ ነገር ግን ለዚያ ዝግጁ ሲሆኑ እንጂ ግዴታ እንዳለባቸው ሆኖ ሊሰማቸው እንደማይገባ ነው የሚመክሩት። ያ ሁሉ ሆኖ አሁንም አስፈላጊውን ሁሉ ጥንቃቄ እነሱም ጭምር ማድረግ እንደሚገባቸው የደብሊውኤችኦ ባለስልጣን ሳያስገነዝቡ አላለፉም አንዳንድ ሰዎች ለምሳሌ ታመው የዳኑ ሰዎች ቫይረሱ ፈጽሞ እንደገና አይዛቸውም ብለው ያወራሉ በሰውነታቸው ውስጥ ያለው የቫይረሱ መከላከያ መጠን ምን ያህል እንደሆነ አልተለካ አዎ ታመው ድነዋል እናውቃለን። ግን መቶ በመቶ ቫይረሱ አይዛቸውም ለማለት የሚታወቅ አይሆንም። የሴራሊዮን የጤናና የንጽህና አጠባበቅ ሚኒስቴር ባወጣው ሪፖርት መሰረት የኢቦላ ቫይረስ ይዟቸው ታመው ህይወታቸው የተረፈ ስድስት መቶ ሰላሳ አራት ሰዎች አሉ። ይህም እስካለፈው እሁድ ድረስ በተጠናቀረው አሃዝ መሰረት ነው። የዩኒሴፉ የህጻናት ጥበቃ ዋና ኃላፊ ማቴው ዴሊንግ እንደዚህ ከኔማ ከተማ ውስጥ እንደ ተካሄደው ያሉ ከኢቦላ ህመም በህይወት የተረፉ ሰዎችን አሳታፊ ስብሰባዎች በሀገሪቱ ዙሪያ ተጨባጭ የስራ እቅዶችን በያዘ መልኩ ሊካሄዱ እቅድ እንዳለ ገልጸዋል። በሴራሊዮን የኢቦላ ወረርሽኝ ጉዳይ ላይ እንቆያለን። ያቺ ሀገር የመጀመሪያዋን ወላጆቻቸውን በኢቦላ ምክንያት ያጡ ህጻናት መንከባከቢያ ማዕከል ካይላሁን አውራጃ ውስጥ ከፍታለች። የኢቦላ ወረርሽኝ ከተቀሰቀሰበት ጊዜ ወዲህ በመቶች የተቆጠሩ በበሽታው ወላጆቻቸውን ያጡ ህጻናት በማህበረሰቦቻቸው እየተገለሉ አሳዳጊ በማጣት እየተጣሉ ናቸው። ዩኒሴፍ እንደገለጸው ምዕራብ አፍሪካ ውስጥ አንዱን ወይም ሁለቱንም ወላጆቻቸውን በኢቦላ በሽታ የተነጠቁ ህጻናት ቁጥር ከሶስት ሺ ሰባት መቶ በልጧል። ድንበር አልባ ሐኪሞች ድርጅት ተጠሪ ኤክሰል ቫንደርኒክ ሲናገሩ የኢቦላ ጓለማውታን ቁጥር እየጨመረ መምጣቱ ራሱን የቻለ ቀውስ ነው ይላሉ። ብዙ እጓለማውታን አሉ። ይህ እንግዲህ በቀውስ ላይ የተደረበ ቀውስ ነው። ወረርሽኙ ከሚያስከትላቸው ማኅበራዊ ቀውሶች አንዱ ይህ ነው። ወላጆቻቸውን ያጡ ልጆች ቁጥር እየጨመረ ነው። ሴራ ሊዮን ውስጥ የሕፃናት እንክብካቤ አገልግሎት የሚባል ፈጽሞ የለም ለማለት ይቻላል። ይህንን አዲስ የተከፈተውን ማዕከል በኃላፊነት የሚመሩት የጤና ጥበቃ ሚኒስቴሩ የማኅበራዊ አገልግሎቶች ኃላፊዋ ዶሪስ ማንሳሬ ናቸው። የቤተሰብ አባላቱን ማግኘት ያስቸግረናል። ስለዚህ ይህ የመሸጋገሪያ ማዕከል የተቋቋመው ሕፃናቱን ከሕክምና ማዕከላቱ ለማውጣት ነው። ማለትም ኢቦላ ይዟቸው የነበሩና የዳኑ ከወላጆቻቸው ጋር በሐኪም ቤቱ ያሉ ነገር ግን እነሱ ያልታመሙ አሉባቸው። ወደ ጊዜያዊ የእንክብካቤ ማዕከሉ አምጥተን ሶስት አራት ቀን እናቆያቸውና ከዚያ ወደ መጡበት አካባቢ ተወስደው ከቤተሰባቸው እንዲቀላቀሉ ይደረጋል። እነዚህ ሶስት ልጆች ወላጆቻቸው በኢቦላ በሽታ ሞተውባቸው ብቻቸውን ነው የሚኖሩት። የመንደሩ ሰዎች እንዳትደርሱብን ብለው አግልለዋቸዋል። ዶሪስ ማንሳሬ We have children who are on a commune. They are just living alone in their family. About 50. አዋቂ ሰው በሌለበት የሚኖሩ ልጆች አሉ። የወላጆቻቸው ቤት ውስጥ ብቻቸውን ይኖራሉ ወደ ሀምሳ የሚሆኑ ልጆች አውቃለሁ። የድንበር አልባ ሐኪሞች ተጠሪዋ አክሰል ቫንዱርኒክ ከቤተሰብ ውስጥ በህይወት የተረፈ ሰው ለማግኘት የሚቸግርበት ጊዜ እንዳለ ይናገራሉ። ጎስ ቦላይስ ዋይፒንግ አውት ኤንታየር ፋሚሊስ because the contamination inside the family ኢቦላ ቤተሰቦቻቸውን እንዳሉ ጥርቅ ድርግ እያደረገ ነው። ምክንያቱም ቫይረሱ ቤተሰብ ውስጥ ይበልጡን ከአንዱ ወደ ሌላ የመተላለፍ እድል እጅግ ከፍተኛ ነው። እናት ልጇን ትስማለች፣ አባት የልጁን እጅ ይይዛል። አንድ ቤተሰብ ውስጥ ኢቦላ ቫይረስ ይዞታል ተብሎ የሚጠረጠር ሰው ካለ ምንም ሳይቀር የቤተሰብ አባላት በሙሉ ይዳረሳሉ። ታዲያ እንዲህ ባለ ሁኔታ የሚኖሩት ሕጻናት የወደፊት እጣቸው ምን ይሆናል የሚለው ነው ጥያቄው። ያንዳንዶቹ ወላጆቻቸው አሁንም እንደታመሙ ናቸው። በሀገሪቱ ካሉት የኢቦላ ታማሚዎች ከሌሎች ሰዎች ተነጥለው የሚቆዩበት ማዕከል ነው የሚገኙት። ዶክተር ዶሪስ ማንሳሬ ይህ አዲስ የተከፈተው ማዕከል ችግሩን ለመቅረፍ ያግዛል ብለው ተስፋ ያደርጋሉ። ነገር ግን እነዚህ ልጆች ወደፊት ምን ይሆናሉ የሚለው ደግሞ ያሳስባቸዋል። የእንክብካቤ ማዕከላቱ በርከት ብለው ይቋቋማሉ ብለው ተስፋ ያደርጋሉ። አድማጮች ቀጣዩና የመጨረሻው ቅንብር ዲሞክራሲ በተግባር ነው። በዩናይትድ ስቴትስ በተቀማጩ ፕሬዝደንት የመጀመሪያ አራት ዓመት የሥራ ዘመን አጋማሽ ላይ የሚደረገው የምክር ቤት ምርጫ ሁለት ሳምንታት ቀርተውታል። በዚህ ምርጫ የትኛው ፓርቲ በቀጣዩ የአውሮፓውያን ዓመት ሴኔቱን እንደሚቆጣጠርና ምናልባትም የዋሽንግተንን የኃይል ሚዛን እንደሚቀይር ይታወቃል። ለሰኔቱ መቀመጫዎች ወሳኝነት ይኖራቸዋል ከተባሉ በጣት ከሚቆጠሩ ምርጫዎች አንዱ በሰሜን ካሮላይና በዲሞክራቷ ኬይ ሄገን የተያዘውን መቀመጫ ለማግኘት በመካሄድ ላይ ያለው ከባድ ፊልሚያ ነው። ባልደረባችን ጂማሎን በቅርቡ ክፍለ ግዛቱ ቆይታ አድርጎ ያጠናቀረው ዘገባ አለ። እኔው አቀርበዋለሁ። የሁለቱም የፖለቲካ ፓርቲዎች ደጋፊዎች ናቸው። ሰሜን ካሮላይና አደባባይ ወጥተው ድምፃቸውን እያሰሙ ያሉት ዲሞክራቶቹ ሴናተር ኬ ሄገንን ዳግም ለማስመረጥ፣ የሪፐብሊካን ፓርቲው ደጋፊዎች ደግሞ ተቀናቃኛቸውን ቶም ቲሊንስን ለማስመረጥ ዘመቻ ይዘዋል። ከኬ ሄገን ደጋፊዎች አንዷ በቤተሰብ ምጣኔ ላይ የሚሠራው ድርጅት አባል መሊሳ ሪድ ናቸው። ይህ ምርጫ ምናልባትም በሀገር ደረጃ ለመወሰኛ ምክር ቤት መቀመጫዎች ከሚደረጉት ሁሉ ዋናው ነው። ሴኔቱን ለመቆጣጠር ያስፈልጋሉ የሚባሉት ሦስት መቀመጫዎች ሲሆኑ ከነዚህ ሦስቱ አናት ላይ ያለው ሰሜን ካሮላይና ነው። መሊሳ ሪድ በተጨማሪም ጽንስ ማቋረጥን ውሱን ለማድረግ ጥረት የያዘውን የሪፐብሊካን ፓርቲ ይቃወማሉ። Women think that their policies are out of touch and that they are stuck in the past. And ሴቶች እንደ ከዚህ ቀደምት ሁሉ የሪፑብሊካውያን ፓርቲ ፖሊሲዎች በጽንስ ማቋረጥ ጥያቄ ላይ ወደፊት እየተጓዘ አይደለም ብለው ያስባሉ። በዚህም ምክንያት ነው በ1950ዎቹ ዓመታት በነበሩ ሁኔታዎች ላይ የምንገኘው። ጽንስ ማቋረጥን የሚቃወሙ ወገኖች ደግሞ ሪፓብሊካኑን ቶም ቲሊስን ለማስመረጥ ድጋፍ እያሰባሰቡ ናቸው። ቴሚ ፊስጄራልድ አንዷ ሲሆኑ፣ በድምፅ መስጫው ዕለት ወግ አጥባቂዎች በብዛት ወጥተው ድጋፋቸውን ከቸሩ ቲሊስን ማስመረጥ ይችላሉ ይላሉ። በዚህ ክፍለ ግዛት ያለው አብዛኛው ሕዝብ ጽንስ ማቋረጥን ይቃወማል። 55 በመቶ ይሆናል በተለይ በወግ አጥባቂዎቹ ዘንድ ካየነው ነው፣ ሰባ በመቶ ይደርሳል። ግዙፍ አሃዝ ነው። የሪፐብሊካን ፓርቲው እጩ ተወዳዳሪ ቶም ቲሊስ በዚህ የምርጫ ዘመቻቸው ላይ ተቀናቃኛቸውን ሄገንን ከፕሬዝደንት ኦባማና እርሳቸው ካላቸው ከወቅቱ ደካማ የሕዝብ አስተያየት መለኪያ ጋር ለማያያዝ የተቻላቸውን ሁሉ ሲያደርጉ ይታያሉ። ሴናተር ሄገን በፕሬዝዳንት ኦባማ ለቀረቡ ሐሳቦች ዘጠና ስድስት በመቶ ለሚያህል ጊዜ ድጋፋቸውን የሰጡ መሆናቸውን ለሕዝብ ለማሳወቅ ቆርጬ ተነስቻለሁ። ሴናተር ሄገን ግን እንደ ሌሎቹ በሀገሪቱ ዙሪያ ያሉ ዲሞክራቶች ሁሉ በራሳቸው እምነት እንጂ በሌላ ሰው ችሎታ እንደማይተማመኑ የሚወዳደሩትም በዚሁ መንፈስ እንደሆነ ይናገራሉ። ምክንያቱም ተቀናቃኜ ይህን ምርጫ በፕሬዚዳንቱ ላይ ማድረግ ስለፈለገ ነው። ፕሬዚዳንቱ ደግሞ በዚህ ምርጫ ተወዳዳሪ አይደሉም። የተያዘው ፉክክር ሰሜን ካሮላይናን በዩናይትድ ስቴትስ መወሰኛ ምክር ቤት የሚወክለው ማን ይሆናል ለሚለው ነው። ፕሬዚደንቱ ወደዱም ጠሉ ግን በሰሜን ካሮላይናው ምርጫ ሚና ይኖራቸዋል የሚሉት ደግሞ በአካባቢው የፖለቲካ ተንታኝ ጆን ዴቪስ ናቸው። በአሁኑ ጊዜ ስለ ፕሬዝዳንቱ ከሕዝብ የሚሰጡ አስተያየቶች አሃዛቸው በጣም ደካማ ነው። ስራቸውን በተመለከተ በአጠቃላይ በአርባዎቹ ዝቅተኛ ደረጃ ላይ ነው ያለው የውጭ ፖሊሲያቸው በሰላሳዎቹ አጋማሽ ላይ ይገኛል። ስለዚህ የሪፐብሊካኑ ፓርቲ ተወካይ ከሆንክ ጊዜው ጥሩ አጋጣሚ ነው ተቀናቃኝህ ለፕሬዚዳንቱ ከሚሰጡ የህዝብ አስተያየቶች ጋር ለማያያዝ በዚህ ምርጫ ወቅት ደካማ ቁጥሮች አሉታዊ ውጤት ይኖራቸዋል። ወደ ኋላ መለስ ብለን የከዚህ ቀደም ትልምዶችን ብንፈትሽ ፕሬዝደንታዊ ምርጫ ከተካሄደ ከሁለት ዓመታት በኋላና ሌላ ፕሬዝደንታዊ ምርጫ ከመደረጉ ሁለት ዓመት በፊት በመሃሉ የሚካሄዱ የምክር ቤት ምርጫዎች በእነርሱ አጠራር ሚድተርም ኢሌክሽንስ ይባላሉ። ብዙውን ጊዜ እንደታየው ከሆነ በእነዚህ ምርጫዎች ወቅት የፕሬዝደንቱን ሥልጣን የያዘው ፓርቲ ለምሳሌ አሁን የዲሞክራቲክ ፓርቲው የምክር ቤት መቀመጫዎችን ያጣል። ለምን ቢባል በዋናነት የሚጠቀሰው ምክንያት ከሁለት ዓመታት በፊት በፓርቲው እጩ ፕሬዝደንት ተወዳጅነት ታግዘው ለድል የበቁ እጩ የምክር ቤት ተወዳዳሪዎች በራሳቸው በሚወዳደሩበት ጊዜ ለማሸነፍ ይቸገራሉ የሚለው ነው። በዩናይትድ ስቴትስ ታሪክ አንድ ፕሬዝደንት በመጀመሪያው አራት ዓመት የሥራ ዘመኑ ወቅት በ202 ዓ ም መሃል ላይ በተደረገው ተመሳሳይ ምርጫ ስምንት የተወካዮች ምክር ቤቱንና ሁለት የሴኔቱን መቀመጫዎች አሸንፈው ሴኔቱን መቆጣጠር የቻሉት የቀድሞው የሪፐብሊካን ፓርቲው ፕሬዚደንት ጆርጅ ደብሊው ቡሽ ናቸው። በሁለተኛው የሥራ ዘመናቸው ግን ከተወካዮቹ ምክር ቤት 30፣ ከመወሰኛው ምክር ቤት ስድስት መቀመጫዎችን አጥተዋል። በ2010 ፕሬዝደንት ባራክ ኦባማን ካየን 63፣ የተወካዮች ስድስት የሴኔቱን መቀመጫዎች ያጡ ሲሆን ከሁለት ሳምንታት በኋላ የሚደረገው ምርጫ ውጤት ደግሞ ምን እንደሚያመጣ ይጠበቃል። ክብራትና ክቡራን አድማጮች፣ ይህ የአሜሪካ ድምጽ ራዲዮ ልዩ ስርጭት የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሰለሞን ክፍሌ ነኝ። ፕሮግራሙን ይመራልን ኃይሉ ታምራት ነው። መልካም ምሽት። ያጀማ አነፈንን ኢትዮጵያ አነ ሁበኩም ስዳኒ ናስጠይቤ ያሰላ